የእስራኤልና ሐማስ ጦርነት ሕይወት መቅጠፉን ቀጥሏል። በጋዛ እየተካሄደ ያለው ጦርነት እያስከተለ ያለው ስቃይ ሊያበቃ የሚችለው የተኩስ አቁም ስምምነት ሲደረግ ብቻ እንደሆነ የፖለቲካ ተንታኞች እየተናገሩ ባለበት ወቅት የእስራኤልና ሐማስ ጦርነት የሰው ሕይወት መቅጠፉን ቀጥሏል። የተኩስ ማቆም ስምምነት ላይ ስለመደረሱ እስካሁን ፍንጭ ባይኖርም ዝርዝር ጉዳዮችን የያዘ አዲስ የተኩስ አቁም ሐሳብ አሜሪካ እንደምታቀርብ ፍንጭ ሰጥታለች። ቬሮኒካ ባልዴራስ ኢግሊሲያስ የላከችውን ዘገባ እንግዲ ወልድ ያቀርቧል። አለምቢ በተሰኘውና ዌስት ባንክን ከዮርዳኖስ ጋር በሚያገናኘው ድልድይ ላይ አንድ ታጣቂ በእስራኤል የጸጥታ ኃይሎች ላይ ትናንት እሁድ ተኩስ መክፈቱን ተከትሎ ጥበቃው ተጠናክሯል። ሦስት ሲቪል እስራኤላውያንና ተኩስ የከፈተው ግለሰብ ሕይወታቸውን ማጣታቸው ታውቋል። እስራኤልና ሐማስ በማካሄድ ላይ ካሉት ጦርነት ጋር ግንኙነት እንዳለው የሚታመነውን ጥቃት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነተንያሁ አውግዘዋል። ከባድ ቀን ነው። አሸባሪው ሶስት ዜጎቻችንን በጭካኔ ይገድሏል። ለሟች ቤተሰቦች በመንግሥት ስም የተሰማኝን ሐዘን እገልጻለሁ። የእስራኤል ኃይሎች በጋዛ የሐማስ ኢላማዎች ላይ የሚያደርሱት ጥቃት በሳምንቱ መጨረሻም ቀጥሎ ነበር። ጦርነቱ ከጀመረ አንስቶ ቢያንስ 40939 ፍልስጤማውያን እንደተገደሉ የፍልስጤማውያን የጤና ባለሥልጣናት በማስታወቅ ላይ ናቸው። Οι πρόσφυγε που έχουν δημιουργηθεί σε αυτήν την κορυφή, είναι η Ελλάδα, η Ελλάδα, η Ελλάδα, η Ελλάδα, η Ελλάδα, η η Ελλάδα, η Ελλάδα, η Ελλάδα, η Ελλάδα, ሰዎች መገደላቸው ይቀጥላል፣ እንደሚመስለኝ ታጋቾቹም አይለቀቁም። እስራኤል ሐማስን የምትደመስስበት መንገድ አይታየኝም። አንዳች አይነት ስምምነት ቢያደርጉ ለሁለቱም መልካም ነው። ባለፈው መስከረም መጨረሻ ላይ ሐማስ በከፈተው ጥቃት እገታ የተፈጸመባቸው ግለሰቦች የቤተሰብ አባል የሆኑትም ይህንኑ የሪክስቶል ሐሳብ ይጋራሉ። ኢፋት ካልዴሮን አንድ የቤተሰብ አባሏ ታግቶባታል። በእስራኤል ለውጥ እንዲመጣ ከፈለግሽ ወጥተሽ ጦርነት ይቆም፣ ስምምነት ይደረግ ብለሽ መጮህ አለብሽ። ሪክስታል በተጨማሪ እንዳሉት አደራዳሪዋ አሜሪካ በቀጠናው ዘላቂ ሰላም ለማምጣት እስካሁን ካደረገችው ውጪ ማድረግ የምትችለው ብዙ ነገር የለም። በሁለቱ ወገኖች ላይ ይህ ነው የሚባል ተጽዕኖ ማድረግ የምንችል አይመስለኝም። ሁለቱም ለየራሳቸው የሚበጀውን እያደረጉ ነው። ተጨማሪ ዝርዝር ጉዳዮችን የያዘ የተኩስ ማቆም ሀሳብ በቅርብ ቀናት ውስጥ እንደሚቀርብ የአሜሪካው ማዕከላዊ የስለላ ተቋም ሲአይኤ ኃላፊ የሆኑት ዊሊያም በርንስ ባለፈው ቅዳሜ አስታውቀዋል። ቬሮኒካ ባልዴራስ ግሌሲያስ ለላከችው ዘገባ እንግዶ ነኝ፣ ዋሽንግተን ዲሲ